ምስራቅ አውሮፓዊቷ ሀገር አዘርባጃን ዋና ከተማ ባኩ ውስጥ እየተካሄደ ለሁለት ሳምንታት የቆየው ሀያ ዘጠነኛው አለም አቀፍ የአየር ንብረት ጉባኤ ዛሬ ይጠናቀቃል ተብሎ ይጠበቃል ሆኖም የጉባኤው ዋና አጀንዳ የሆነውና ለታዳጊ ሀገራት እንዲደረግ በሚጠበቀው የገንዘብ ድጋፍ ዙሪያ እስካሁን ስምምነት ላይ አለመደረሱ ውጥረት ፈጥሯል ጎን ለጎን ደግሞ እንደ ኢትዮጵያ ያሉ በአየር ንብረት ለውጥ ምክንያት ለሚደርሱ ተጽዕኖች በከፍተኛ ሁኔታ ተጋላጭ የሆኑ ሀገራት ከጉዳት ለማገገም እና ከለውጡ ጋር ለመላመድ የገንዘብ ድጋፍ ይፈልጋሉ። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን ሳምንታዊ የጋቢና መሰናዷችን ጀምሯል። በምሽቱ ዝግጅታችን በአየር ንብረት ለውጥ ምክንያት ኢትዮጵያ ውስጥ ስለሚታዩ ችግሮችና ዓለም አቀፉ ጉባኤ እንዲያመጡ ስለሚጠበቀው የመፍትሄ ሀሳቦች ዙሪያ የሚያጠነጥኑ መሰናዶችን አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ በቅንብሩ አብራን ታመሻለች። በአዘርባጃን ዋና ከተማ ባኩ እየተካሄደ ባለው 29ኛው ዓለም አቀፍ የአየር ንብረት ጉባኤ የበለጸጉ ሀገራት ታዳጊ ሀገራት የአየር ንብረት ለውጥ እያስከተለ ያለውን ጉዳት መቋቋም የሚያስችላቸውን ድጋፍ እንዲሰጡ የሚደረገው ግፊት እንደቀጠለ ነው። ለመሆኑ ግን ይህ እንደ ኢትዮጵያ ያሉ ሀገራት በአየር ንብረት ለውጥ ክፉኛ እየተጎዱ ያሉ ሀገራት እንዲሰጣቸው የሚጠበቀው የገንዘብ ድጋፍ ምን ያክል ተጠቃሚ ይሆናሉ ስንል አርሶ አደሮችን፣ አርብቶ አደሮችን እና የአየር ንብረት ባለሙያዎችን አነጋግረናል ተከታዩ ነው። በደቡብ ኢትዮጵያ ጎፋ ዞን ሐምሌ ወር ላይ የጣለው ከባድ ዝናብ ባስከተለው ተከታታይ የመሬት መንሸራተት አደጋ ህይወታቸውን ማጣታቸው ከተረጋገጠው 243 ሰዎች መካከል የአቶ ሰለሞን ሶማም ታላቅ እህትና 13 የቤተሰባቸው አባላት ይገኙበታል። ዝናቡ ኦቨር ከመሆኑ የተነሳ መሬት መንሸራተት ነው የተከሰተው። ናዳ ከዚህ በፊት ተከስቶም አይታወቅም። እንግዲህ በዋናነት የዚያን እለት ነው የተከሰተው እና ችግሩም እዚያን እለት ነው የተፈጠረው፣ እና እጅግ በጣም አስደንጋጭ ነበር። ከዚህ በፊት አልነበረ። የአየር ንብረት ለውጥ ነው ዋናው መንስኤ ይሆናል ተብሎ ነው የሚገመተው ይታወቃል። ሞር ደንም እዛ አካባቢ ስላልነበረ ብዙም፣ አሁን በእንጨት ተከላ ምናምናም የእፅዋት ተከላም የሚመለስም አይደለም። እንግዲህ በጣም አስደንጋጭ ስለሆነ እንደዛ ነው እና የተረዳ ነው። በአደጋው ምክንያት አሁንም ድንጋጤና ሀዘን ላይ መሆናቸውን የሚገልጹት አቶ ሰለሞን አርሶ አደር ናቸው። ከአባታቸው በወረሱት ማሳ ባቄላ በቆሎና ጤፍም ያመርቱ ነበር። አሁን ግን ተፈናቃይ ናቸው። በእድሜያቸው አይተውት የማያውቁት አስደንጋጭ አደጋ የደረሰው በደን ምንጣሪና መሬት ያለረፍት በተደጋጋሚ በመታረሱ ምክንያት የአየር ንብረት ለውጥ በመከሰቱ ነው ብለውም ያምናሉ። በኦሮሚያ ክልል ቦረና ዞንም እንዲሁ ለአምስት ተከታታይ ወቅቶች ዝናብ ባለመዝነቡ በተከሰተው ድርቅ ባለፈው ዓመት በሚሊየን የሚቆጠሩ ሰዎች ለረሃብ ሲጋለጡ የህዝቡ ዋና መተዳደሪያ የሆኑ ከብቶች በብዛት አልቀዋል። ሚሊዮኖችም ከመኖሪያቸው ተፈናቅለዋል። በዞኑ በሚገኘው የአቤሎ ከተማ ውስጥ በመምህርነት የሚያገለግሉት አቶ ሊበን ጎዳና የደረሰውን ጉዳት ያስረዳሉ። ቦረና ውስጥ ድርቅ ያልተለመደ ነገር አይደለም። ድሮ ያው ስድስት ሰባት አመት ቆይቶ ነበር የሚከሰተው አሁን ግን በቅርብ ጊዜ በእኛ የእድሜ ታሪክ ውስጥ በጣም እየቀረበ መደጋገሙ በጣም እየቀረበ ነበር የመጣውና ያለፈው ድርቅ ህብረተሰቡን በጣም ጎድቶታል። ያው እኛ አካባቢ ህዝቡ የሚተዳደረው ዋናው በከብት እርባታ በእንስሳት እርባታ ነው። ከብት፣ ፍየል ነው ያለው። ያው ህብረተሰቡ ብዙ እንስሳቶችን ነበረ ድርቁ ወስዶ የሄደው። ከዛ በኋላ ግን የተከሰተው ዝናብ የመጣው ዝናብ በጣም ትልቅ ጎርፍ አደጋ ነበረ ያስከተለውና የጎርፉ ብዙ ህይወትን ነበረ ብዙ ንብረትን ነበር ያወደመው ነው። አቶ ሊበን በተደጋጋሚ ለድርቅና ሌሎች የተፈጥሮ አደጋዎች ተጋላጭ የሆነውን የቦረና ማህበረሰብ ችግር በዘላቂነት ለመፍታት የማህበረሰቡን የአኗኗር ዘይቤ ከመቀየር አንስቶ በርካታ ድጋፍ ሊደረግለት እንደሚገባ ያምናሉ። ለድርቁ ራሱን አዘጋጅቶ ከዛም ባሻገር ግን ድርቆቹ እንዳይከሰቱ ግንዛቤ ከኖ ደኖች እንዳይጨፈጨፉ ደኖች አሁን በጣም ተመንጥሮ ለከሰል ለእንጨት ያሉት ደኖች ራሱ በቦሮኖስ በጣም ጥቄት ናቸው። አሬሮ ያሉ እዚህ ያገሉ አካባቢ ያሉና አሁን ከዚህ ሞያሌ ስትሄጂ መንገድ ላይ መአት ከሰል ታያለሽ። መአት እንጨት ታያለሽ። ይህ ህብረተሰቡ ህዝብ ብዙ መተዳደሪያ ያው አርጎ ነው ይሄን አርጎ ነው እንግዲህ እየሰራ ያለው። እንደ ኢትዮጵያ ያሉ ታዳጊ ሀገራት ግን በአየር ንብረት ለውጥ ምክንያት የሚደርስባቸውን ጉዳት ለመቋቋም የሚያስችል መሰረተ ልማት እንደሌላቸው የተባበሩት መንግስታት ድርጅት ያመለክታል። የገንዘብ ድጋፍ ከተገኘ ግን የሚሊዮኖችን ህይወት ለማዳን እና የቅድመ ማስጠንቀቂያ ስርዓቶችን ለመዘርጋት እንደሚቻልም ይገልጻል። በአዘርባጃን ዋና ከተማ ባኩ እየተካሄደ ያለው 29ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ቁልፍና አንገብጋቢ ጉዳይም ይሄ ነው። በአየር ንብረት ለውጥ ምክንያት ከፍተኛ ጉዳትን እያስተናገዱ ባሉ እንደ ኢትዮጵያ ያሉ ታዳጊ ሀገራት እየደረሰ ያለውን ጉዳት ለመቀነስ እንዲያስችል ቃል የተገባው የገንዘብ ድጋፍ እንዲጨምርና ተግባራዊ እንዲሆን ማድረግ ቢንያም ያቆብ በዓለም አቀፉ የአካባቢና ልማት ተቋም ከፍተኛ ጥናት አጥኚ ሲሆኑ በጉባኤው ላይ ታዳጊ ሀገራትን ወክለው ይደራደራሉ። ከቁጥሩ በተጨማሪ አብረው ተያይዘው የሚመጡ ችግሮችን እንዴት መፍታት እንችላለን ነው። ለምሳሌ ማን ነው ይህንን ሊያዋጣ የሚገባው? በፊተኛው ስምምነት ግልጽ ያልተደረጉ ነገሮች፣ ይሄ የማን ኃላፊነት ነው? እነማን ናቸው መምጣት ያለባቸው? ከመንግስት ካዝናቸውን ነው የሚያመጡት ወይስ እሱን ተጠቅመው ሌላ በዛ ያለ ገንዘብ እንዲያሰባስቡ ነው ኃላፊነታቸው። ከዛ ደግሞ የግሉ ዘርፍ ምንድን ነው የሚሰራው? የግሉ ዘርፍ ማዋጣት አለበት ወይ፣ ሌላ አማራጮች አሉ የሚለው ነገር ነው። እና እነዚህን በሚመለከት እንግዲህ አዲሱ ቁጥር ወደ አንድ ነጥብ ሶስት ትሪሊየን መድረስ አለበት። ከዛም ውስጥ ትልቁ ድርሻ መንግስት ከካዝናው አውጥቶ የሚሰጡ መሆን አለበት። ይህም ደግሞ በዓመት መቀመጥ አለበት ነው እየተባለ ያለው። የበለጸጉ ሀገራት የታሰበውን የገንዘብ ድጋፍ ለመስጠት ስምምነት ላይ ቢደርሱ ታዳጊ ሀገራት ገንዘቡን ለማግኘት እንደ ዓለም ባንክ ወይም የአየር ንብረት ፈንድ ያሉ ተቋማት ማመልከቻዎችን ማቅረብ ይጠበቅባቸዋል። ከዚህ በፊት በታየው ልምድ ግን ብዙዎቹ ታዳጊ ሀገራት ይህን ገንዘብ ለማግኘት የሚያስችሉ ፕሮጀክቶችን በሚፈለገው መስፈርትና ጊዜ ለማቅረብ እንደሚቸገሩ ባለሙያዎች ይገልጻሉ። ዶክተር የተብቱ ሞገስ የደን ስነ ምህዳር ባለሙያ ናቸው። እኛ ጋር ፎቶ ቁጥር፣ ዳታ፣ በደንብ ጥናት በዶኩመንት የተቀመጠ ነገር አለ። እሱ ከሌለ እንዲህ ተጎድቻለሁ ቢባል በዜና ላይ ስለታየ ወ ስለተሰማ ካሳ ልጠይቅበት አንችልም። እና ዝግጁ መሆን አለብን። ሬዲነስ ይፈልጋል። ይሄ ራሱ እየሆነ ያለውን ነገር ሁሉ በጎርፍ ይሁን በድርቅ ይሁን በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚ፣ የአየር ንብረት ለውጥ ጋር የሚያያዝ ስለሆነ በቀጥታም ተዘዋዋሪ አይ ቲንክ መጠየቅ እንችላለን። ኪሳራችን ለማካካስ ግን መረጃ እስከሌለ ወይ ምንም የምናገኘው ነገር የለም። ድሮ እነ ቻይና እነ ግብጽ የተለያዩ ሀገሮች ሲዲኤምን ሲጠቀሙ ኢትዮጵያ አልተጠቀመችም ነበራል። የታዳጊ ሀገራት አቅም ውስንነት በአዘርባጃን ከተነሱ የድርድር አጀንዳዎች መካከል አንዱ መሆኑን አቶ ቢኒያም ያመለክታሉ። አገራቶች ባለሙያዎቻቸው እስፔሻሊ ከታዳጊ ሀገራቶች የሚመጡ ባለሙያዎቻቸው ጥቂት ናቸው። ለትንሽ ማመልከቻ በጣም ብዙ ሰነድና ዳታ የሚፈልግ ነው እና ይህንን ማሟላት በጣም ከባድ ነው። ስለዚህ አንደኛ ያለው ገንዘብ ግልጽ ነው። ማመልከቻዎቹ እንዲቀሉ፣ ከተለያዩ ፋንዶች የሚደረጉ ማመልከቻዎች ወጥነት እንዲኖራቸው፣ የሚጠየቁ ጥያቄዎች ወጥ እንዲኖራቸው የቀለለ ስርዓት ሊዘጋጅ ይገባል ነው እየተባለ ያለው። በተጨማሪ ደግሞ ለታዳጊ ሀገራቶች ድጋፍ እንደ አቅም ግንባታም ሊሆን ይችላል፣ ቴክኖሎጂም ሊሆን ይችላል የመጽሐፍ አቅምን እና እንደዛ አይነት ፕሮፖዛልን የማዘጋጀት አቅምን ማጎልበት ይገባል የሚል በተለያዩ አጀንዳዎች ላይ እየተነሱ ነው። ታዳጊ ሀገራት ካሉባቸው የውስጥ ችግሮች በተጨማሪ የበለጸጉ ሀገራት ገንዘቡን የሚለቁበት መንገድ ውስብስብ መሆንም ሌላው ፈተና ነው። በመሆኑም ዶክተር የተብቱ ኢትዮጵያ ይህን ውስብስብ አሰራር ተረድተው መረጃዎችን በፍጥነት ማጠናከር የሚችሉ ተቋማት እንድትገነባ ይመክራሉ። ተቋማት በጣም መጠናከር አለባቸው። እስኪ ማን ነው የሚሰራው? የሆነ ለሆነ ሚኒስትር መስሪያ ቤት ሊጠራ ይችላል፣ ግን እስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ። ሌሎች ሀገሮች ጋር፣ በፍጥነት ያደጉ ሀገሮች ማዕከላት፣ አሁን ኮሪያ፣ ኢቨን አሁን በጣም ዱባይ፣ እያንዳንዳቸው ነገሮች ስታይ የቴክኖሎጂ እና ኢኖቬሽን ሴንተር የሪፎሬስቴሽን ናሽናል ሪፎሬስቴሽን ምናምን ሴንተር ሴንተር ሴንተር እያሉ ትንሽ አቋም ናቸው። ነገር ግን ሀይል ስፔሻላይዝድ የሆኑ ሰዎች የሚመሩትና በተግባር ውጤት የሚያገኙበት አደረጃጀት ነው የሚፈልገው። የተንዛዛ ይሄ ሚኒስትር አርገሹ ተንበርብቆ የዛሬ አምስት ዓመት መልስ ብሰጭ ምናጋለ ዛሬ ከሆነ መልስ የሚፈለገው እና እንዲህ አይነት ልምዶችን ከሌሎች ሀገሮች እየወሰደን ሪስፖንሲብል መሆን መቻል አለብን። በዘንድሮ ጉባኤ የበለፀጉ ሀገራት እንዲሰጡ የሚጠበቀው የገንዘብ ድጋፍ ዙሪያ ስምምነት ላይ መድረስ ከተቻለ፣ ኢትዮጵያን ጨምሮ ሌሎች ታዳጊ ሀገራት በገንዘቡ መጠቀም የሚያስችል ብቃት ማሳየት ይጠበቅባቸዋል። እስከዛው ለአየር ንብረት መዛባት እምብዛም አስተዋጽኦ የሌላቸው የኢትዮጵያ አርሶ አደሮችና አርብቶ አደሮች በተደጋጋሚ ከሚያጠቃቸው የድርቅና የጎርፍ አደጋ ለመላቀቅ በተስፋ ይጠብቃሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከዚሁ ከአየር ንብረት ለውጥ ጋር በተያያዘ በኢትዮጵያ የአካባቢ ጥበቃ ስራዎች ላይ ተጽዕኖ እያደረጉ ከሚገኙ ችግሮች አንዱ በችግኝ ማፍላት እና በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶች በአካባቢ ጥበቃ ስራዎች ላይ ተጽዕኖ መፍጠራቸውንም በዚሁ ስራ የተሰማሩ ባለሙያዎች ይገልጻሉ። በአዲስ አበባ ዙሪያ በአካባቢ ጥበቃ ስራ የተሰማራው ሀብታሙ አዳነ በጸጥታ ችግሩ ምክንያት እንደ ልብ ተዘዋውሮ መስራት ባለመቻሉ ስራውን እስከ ማቆም የደረሰ መሆኑን ይናገራል። በአርባ ምንጭ ዩኒቨርሲቲ በተፈጥሮ ሳይንስ ኮሌጅ መምህር የሆኑት ዶክተር አዲሱ ፈቃዱ በበኩላቸው ግጭትና የአካባቢ ጥበቃ ስራዎች አብረው እንደማይሄዱ ገልጸው በኢትዮጵያ ያሉ ግጭቶችም በብዝሃ ሕይወት ሀብቷና ለቱሪስቶች በማስጎብኘት ገቢ በምታገኝባቸው የነበሩ ፓርኮችና የዱር እንስሳት ላይ ከፍተኛ ጉዳት የሚያስከትሉ መሆናቸውን ይናገራሉ። አስማማው አየነው በዚህ ዙሪያ ተከታዩን ዘገባ አዘጋጅቷል። በአዲስ አበባ ዙሪያ በችግኝ ማፍላትና አረንጓዴ መናፈሻ ስራዎች ላይ የሚሰራው ሀብታም አዳነ በዚህ አካባቢ ጥበቃ ስራ ላይ ለ25 ዓመታት መቆየቱን ይናገራል። አካባቢ ጥበቃ ላይ የምሰራው ስራ አንደኛ ችግኞች ማፍላት ነው። አገር በቀል ዛፎችን፣ የፍራፍሬ ዛፎችን እንደገና ደግሞ የማስዋቢያ አበባዎችን፣ ዛፎችን እንሰራለን። በተጨማሪ ማዳበሪያዎችን ከተፈጥሮ በስባሽ ከተለያዩ እንስሳት ተዋጽኦ ሆቴል ተረፈ ምርት ተቀጣጣ ብዙዎች እንዳለ በሙሉ ኮምፖስት እናደርጋለን። እነዚህን ስራዎች ለመስራትም ሰላም አስፈላጊ ነው የሚለው ሀብታሙ አሁን በተለያዩ የሀገሪቱ አካባቢዎች ያሉ የጸጥታ ችግሮች ተንቀሳቅሶ ለመስራት የማይመች መሆኑ በስራው ላይ ተጽዕኖ ስለመፍጠሩ ይናገራል። በእርግጥ እሱ ተጽዕኖን ተቋቁሞ ስራውን እስካሁን የቀጠለ ቢሆንም በፀጥታ ችግሩን ምክንያት ተንቀሳቅሰው መሥራት ባለመቻላቸው ሥራቸውን እስከ ማቆም የደረሱ እንደ እርሱ ሁሉ በአካባቢ ጥበቃ ላይ ይሰሩ የነበሩ ሰዎች ስለ መኖራቸው ሀብታሙ ይናገራል። ሰላም ከሌለ ነገሮች ይተዋገዋል። አሁን እንደምልህ ነገሮች አስቸጋሪ ቢሆንም እኛ ይቻለን ያል ያሸነፍ ነው ያለነው። ግን ዞዞ ለእኛ እንደኛ አይነት ባለሙያዎች አንዳንዶቹ ስራ ቆሞ ያሉ አሉ ጫና ያለባቸው አሉ፣ መንሳታቸው አሉ፣ መንቀሳቀሳቸው አሉ። መኪና ካልተንቀሳቀሰ አካባቢ ላይ ሰላም ከሌለ ማናችንም መሄድ አንችልም። ሪስክ ነው፣ ምክንያቱም በጣም ብዙ ነገር አናጣለን። ስለዚህ ሰላም ትልቁ ነገር፣ ውዱ ነገር ሰላም፣ ባገራችን ላይ ባለም ላይ ከዚህ ሰላም ቢኖር በጣም የተሻለ ደስተኛም ይችላል፣ የተሻለ እንሰራለን። አሁን ያለው ነገር ይቀንሳል እንጂ መሳተሽ አላቆምንም። ግን ጫና አለ፣ በጣም ጫና አለ። በዓለም አቀፍ ደረጃ እንደ አውሮፓውያን አቆጣጠር በ2023 ብቻ ከ170 በላይ በትጥቅ የታገዙ ግጭቶች መከሰታቸውን መመዝገቡን የሚገልጸው የተባበሩት መንግስታት ድርጅት እነዚህ ግጭቶች በሰብአዊነት ላይ ያደረሱት ጉዳት የከፋ ቢሆንም በአካባቢ ጥበቃ ላይም ያደረሱት ተጽዕኖ ከፍተኛ ነው ይላል። በአርባ ምንጭ ዩኒቨርሲቲ የተፈጥሮ ሳይንስ መምህሩ ዶክተር አዲሱ ፈቃዱ የአካባቢ ጥበቃ ስራና ግጭት የሚቃረሩ ነገሮች ናቸው ይላሉ። በኢትዮጵያ በተለያዩ አካባቢዎች ያሉ ግጭቶችም በአካባቢ ጥበቃ ስራዎች ላይ የሚኖራቸውን ተጽዕኖ እንደሚከተሉ ያብራራሉ። ግጭት የሚካሄድባቸው አካባቢዎች ከፍተኛ የሆነ የደን ምንጣሮች ይካሄዳሉ ለሚሊተሪ ኦፕሬሽን ሲባል ይሄም ያው ሀገራችን ከተያዘችው ከተለያዩ ግሪን ሌጋሲ እና ሌሎች ተያያዥ ዓለም አቀፍ እና ሀገር አቀፍ ፖሊሲዎች ጋር የሚጋጭ ነገር በተወሰነ መልኩ ይፈጥራል። ሁለተኛው የብዝሃ ሕይወትን መጥፋት እስከ መጥፋት ድረስ የሚያደርስ ጉዳት ያደርሳል። ይህም ስንል በተለይ የተለያዩ የዱር እንስሳቶች የሚኖሩበት አካባቢዎች ረብሻ ሲኖርበት፣ ደኖች ሲመነጠሩ፣ ሀገር በቀል የሆኑ ሰብሎችንም እንስሳዎችን፣ በተለይ ደግሞ ሀገር በቀል የሆኑ ዛፎችን እና ሀገር በቀል የሆኑ ወይንም ደግሞ ኢንደሚክ የሆኑ እንስሳቶች ከፍተኛ ጉዳት ይደርስባቸዋል። ሌላ ደግሞ የአፈር ድግሬድ መሆን፣ በተለይ የአፈር ግጭት የሚካሄድባቸው አካባቢዎች፣ የእርሻ መሬቶች በብዙ ቦታ አሉ። እነዚህ የእርሻ መሬቶች ደግሞ የተለያየ አይነት መሳሪያዎች ከፍተኛ መሳሪያ ከፍተኛ ጉዳት ሊያደርሱ የሚችሉ መሳሪያዎች እነዛ መሬት ላይ በሚሆኑበት ሰዓት ላይ ያው መሬቱ ለምነቱን ከማጣትም ባለፈ የተለያየ አይነት ጉዳት ይደርስባቸዋል። ዶክተር አዲሱ ኢትዮጵያ በዓለም አቀፍ ደረጃ የምታወቅባቸው ፓርኮችና በውስጣቸው የያዟቸው የዱር እንስሳትም በግጭት ወቅት በቂ ጥበቃ ስለማይደረግላቸውና ለጎብኚዎቹ ምቹ ስለማይሆኑ ሀገሪቱን ለከፍተኛ ጉዳት ይዳርጋታል ይላሉም። ሀገራችን ብዙ ዓመታትን የጠበቀቻቸውና ጥቅም የምታገኝባቸው የነበሩ በተለይ ፓርኮች በቀላሉ አክሰሰብል አይሆኑ ውስጣቸውም ያሉ ሀብቶች በተለይ የተፈጥሮ ሀብቶችንም በዘላቂነት መጠቀም እንዳይቻልና ለቱሪስቶችም አክሰሰብል ማሆኑባቸው ሁኔታዎችም እስከ መፈጠር ይደርሳል ማለት ነው። ስለዚህ እንደ ሀገር ያው በተቻለ መጠን ሀገር በቀል ግጭቶችን ምን ያው እዚህ ጋር የሚሰሩ ባለሙያዎችን ብዙ ግጭት ላይ የሚሰሩ ባለሙያዎች ሊናገሩ ይችላሉ ነገር ግን ከአካባቢ ጥበቃ አንፃር ስናየው የግጭት መኖር አንድ አካባቢ ላይ ኮንፍሊክት መኖር አካባቢ ጥበቃ ላይ ከፍተኛ ጉዳት ያደርሳል። ይህም ድሮ እኛ ስንጠብቃቸው የነበሩ ነገሮችን እንደ ቀላሉ ልናጣቸው ይኖራል እና ግጭቶችን ማስቆም የሚቻልበት ሁኔታዎች ላይ ቢደረግ አካባቢ ላይ የምን ከዚህ ቀደም የሰራ ናቸው ስራዎችን አሁንም እየሰራ ናቸው ላሉ ስራዎችንም ትልቅ አጋዥ ይሆናል ማለት ነው። ስለዚህ የምግብ ዋስትናን ከማረጋገጥ አንጻር ከፍተኛ የሆነ ቱሪስት ገቢ የምናገኝባቸው እና ሀገር በቀል እንስሳቶችን በተለይ ኢንደሚክ ብለን የምንጠብቃቸው እንስሳቶችና እጽዋቶችን በቀላሉ የምናጣበት እድል በጣም ሰፊ ነው የሚሆነው እና ለዚህም ልዩ ትኩረት ቢሰጠው እላለሁ። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር 2001 ጀምሮ በጦርነትና በትጥቅ ግጭቶች ውስጥ የአካባቢ ብዝበዛን መከላከል በሚል በኢትዮጵያ አቆጣጠር ጥቅምት 27 ወይም በፈረንጆቹ ዳር 6 ዓለም አቀፍ ቀን ሆኖ ታስቦ እንዲውል ያደርጋል። ነገር ግን አሁንም ቢሆን የሚከሰቱ ግጭቶችም ሆኑ በአካባቢ ጥበቃ ላይ የሚደርሱ ጉዳቶች እየተበራከቱ ስለመምጣታቸውም በሚያወጣቸው ሪፖርቶች ላይ አመላክቷል። በሚወደው የአካባቢ ጥበቃ ስራዎች በሚያገኘው ገቢ የሚተዳደረው ሀብታ ዋዳንም ስራዎቹን በተሻለ ለማከናወን ሰላም ትልቅ ዋጋ እንዳለው ጠቅሶ በኢትዮጵያ እውን ይሆን ዘንድ መንግስትን ጨምሮ ሁሉም የሚጠበቅበትን ኃላፊነት እንዲወጣ ይጠይቃል። ነገሮች ሁሉ ቀና ይሆናሉ። ስለዚህ ሰላም ቢመጣ ደስ ይላል። ከአቅጣጫ ሰው ከምን ነገር ሳይሆን ሰላም አስፈላጊ ሰው ነው። እንደተባበሩት መንግሥታት ድርጅት መረጃ ባለፈው ዓመት በዓለም ዙሪያ በተከሰቱ ግጭቶች ብቻ 120 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል፣ በርካቶችም ለሞት ተዳርገዋል። ግጭቶች ከሚያደርሱት ሰብዓዊ ጉዳት ባለፈ ለቀጣዩ ትውልድም ፈተና የሆነውን የአየር ንብረት ሁኔታ የሚያባብሱ ተጽዕኖዎችንም አስከትለዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የተከታተላችሁት ያላችሁት ሳምንታዊውን የጋቢና መሰናዷችንን ነው። በተለይ በወጣቶች ዙሪያ የሚያተኩረውን ሳምንታዊ ጋቢና ዝግጅታችን ላይ አስተያየት ካላችሁ ወይም ቢካተቱ የምትሏቸውን የተለያዩ ዝግጅቶች ጥቆማ ለመስጠት ለምትፈልጉ በምን ታገኙናላችሁ ለሚለው ተከታዩ ማስታወቂያ ሰምተን እንመለስ።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 ጋቢና፣ ተመልሰናል። ዛሬ በአየር ንብረት ለውጥ ጋር ተያይዞ በኢትዮጵያ ስለሚታዩ የተለያዩ ችግሮች እንዲሁም ዓለም አቀፉ የአየር ንብረት ለውጥ ጉባኤ እንዲያመጣ በሚጠበቀው የመፍትሄ ሀሳብ ዙሪያ ነው እየተነጋገርን ያለ ነው። ላለፉት ጥቂት ዓመታት የተካሄዱ ዓለም አቀፍ የአየር ንብረት ጉባኤዎች በዋናነት በገንዘብ ድጋፍ ላይ ያተኮሩ ናቸው። በተለይ ደግሞ በዘንድሮ የ29ኛው ጉባኤ ዙሪያ እየተደረጉ ባሉ ድርድሮች አፍሪካ የአየር ንብረት ለውጥ ለሚያስከትላቸውን ችግሮች ለመቋቋም አንድ ነጥብ ሶስት ትሪሊየን ዶላር እንደሚያስፈልጋት ገልጻ እየተሟገተች ነው። የበለጸጉ ሀገራት ይህን ገንዘብ ለመክፈል ይስማማሉ? ታዳጊ ሀገራትስ በራሳቸው ምን ማድረግ ይጠበቅባቸዋል ስል ኢትዮጵያን ወክለው በጉባኤው ላይ ተደራዳሪ ከሆኑት የአየር ንብረት ለውጥ ባለሙያ ጋር ቆይታ አድርጊያለሁ። ራሳቸውን በማስተዋወቅ ይጀምራሉ። አመሰግናለው ያሬድ አበራ እባላለሁ። በወርልድ ሪሶርስ ኢንስቲትዩት ውስጥ የክላይሜት ዲፕሎማሲ አሶሼት ሆኜ እየሰራሁ እገኛለሁ። ከዛ በተጨማሪ ደግሞ የኮፕ 29 የተደራዳሪ ቡድን ውስጥ ከኢትዮጵያን ተደራዳሪ ቡድን ጋር አብሬ እየሰራሁ እገኛለሁ። በጣም አመሰግናለሁ እንግዲህ በዋናነት የበለጸጉ ሀገራት ለታዳጊ ሀገራት በሚሰጡት የገንዘብ ድጋፍ ላይ ያተኮረው ይሄ ሀያ ዘጠነኛው የአየር ንብረት ጉባኤ በነገ ዕለት ይጠናቀቃል። በተለይ የበለጸጉ ሀገራት የሚሰጡት የገንዘብ ድጋፍ መጠን ከፍ እንዲልም ከፍተኛ ድርድር ሲካሄድ ቆይቷልና በዚህ በአዘርባጃን ሲካሄድ በቆየ ጉባኤ ላይ ምን አይነት ስምምነት ነው የሚጠበቀው? ያው እንግዲህ ኦልሞስት ወደ ማገባደጃ ወይም አስራ አንደኛው ሰዓት ላይ ደርሰናል። በዋነኝነት የዚኛው ኮፕ መነጋገሪያ ሀሳብ የክላይሜት ፋይናንስ ጉዳይ ነው። ሶ ያደጉት ሀገራት ለታዳጊ ሀገራት የገንዘብ ድጋፍ ማድረግ አለባቸው የሚል ትልቅ እና ስምምነት ላይ ሊደረስ የሚችል ጎል እያስቀመጡ ነው። ያ ጎል ያው በተርም በዚህ በምንጠቀመው ተርም ያው ኒው ኮሌክቲቭ ኳንቲፋይንግ ጎል ይሉታል። ያ ማለት ያው አዲስ እና ኮሌክት ተደርጎ ከዚህ በፊት ካልነበረው በተጨማሪ ሁሉም የሚስማማበት ጎን ለማስቀመጥ ጥረት እየተደረገ ነው ያለው። ድርድሮቹ አብዛኞቹ ድርድሮች እዛ ላይ ፎከስ ያደረጉ ናቸው። ከዛ በተጨማሪ ደግሞ ኦፍኮርስ ተያያዥ የሆኑ ጉዳዮች አሉ። ከአየር ንብረት ማጣጣም ከሚቲጌሽን የአየር ሙቀት መጠንን ወደ አንድ ነጥብ አምስት ዲግሪ ሴልሺየስ ከማያያዝ ጋር ተያያዥ የሆኑ የድርድር ሀሳቦች እየሄዱ ነው። በዋነኝነት ግን የአየር ንብረት ለውጥ የፋይናንስ ጉዳይ ትኩረት ተሰጥቶ እየተነጋገርንበት ነው። እንግዲህ ከዚህ ከገንዘቡ ጋር በተያያዘ የበለፀጉ ሀገራት ስብስብ የሆነው የቡድን ሀያ ስብሰባ በብራዚል ላይ ተካሂዷል እና እዛ ላይ የተወሰነ ውጤት ይንጸባረቃል የሚል ግምት ነበር። ለዚህ ጉባኤ ግብአት የሚሆን ውሳኔ አድርገዋል ምናልባት ባለፈው ሳምንት ከነበረው ለውጥ የተሻለ ለውጥ ያለው በዚህኛው ሳምንት በተለይ ደግሞ የቡድን ሀያ አባላት አባል ሀገራት ያ ማለት ደግሞ ሰማኒያ አምስት ፐርሰንት የሚሆነውን የዓለም ኢኮኖሚ የያዙ ሀገራት ናቸው። እና እነሱ ባደረጉት ስብሰባ ላይ ትልቅ ክላይሜት ላይ ትኩረት ተሰጥቶ ያስቀመጡት አቅጣጫዎች አሉ። የአቅጣጫ የፓሪስ አግሪመንት ላይ ትኩረት ሰጥተው ስለመስራት እና የፓሪስ ስምምነትን ከማጽናት አንጻር ትልቅ ትኩረት ሰጥተው ኢንዶርስ አድርገዋል። ከዛ በተጨማሪ ደግሞ ተጨማሪ ፋይናንስ እንደሚያስፈልግ እነሱም ኢንዶርስ አድርገዋል። በተለይ ይሄ ደግሞ ተጨማሪ ፋይናንስ እንደማስፈለጉን ትኩረት ሰጥተው የተናገሩበት ዋነኛው ምክንያት ያው እዚህ ኮፕ 29 ላይ እየተደረገ ባለው ስብሰባ ላይ ለዛ ግብዓት እንዲሆን ነው ማለት ነው። ሶ ያ ትልቅ ተስፋ ሰጥቷል። ትንሽ በዚኛው ሳምንት ደግሞ በተለይ ከባለፈው ሳምንት በተጨማሪ በሚኒስትሪያል ሌቭል ስለሆነ ያሉ የኔጎሽሽን ሂደቶች ለሚኒስትሮቹ ትንሽ ትልቅ ግብዓት ሰጥቷል። በተለይ ባለፈው ሳምንት ብዙ ድርድሮቹ እየተንቀሳቀሱ አልነበረም፣ ወይም ደግሞ ስምምነት ላይ የመደረስ ነገር አልነበረም። ጀስት ይህን ኢንተርቪው ከማድረጌ በፊት ያው በድርድር ሂደት ውስጥ የሚወጡ ኦፕሽኖች ወይም ደግሞ የስምምነት ቴክስቶች አሉ አማራጮች አሉ። ሶ አትሊስት ሁለት አማራጮች ቀርበው በዛ ላይ ውይይት እየተደረገ ነበረ ማለት ነው። ሶ እነዛን አማራጮች ስንመለከታቸው፣ ኦፍኮርስ ከባለፈው ሳምንት አገራቶችን ያቀራርባል ማለት አንችልም። በአሁን ባለው ደረጃ ግን ምንድነው አትሊስት አማራጮቹ መቅረባቸው የትኛው ላይ ሊደርሱ ይችላል የሚለውን ግምት ለመስጠት ትንሽ የመነሻ የመነሻ ሀሳብ ነገር ሆኖናል ግን ከዚህ በኋላ አይ ቲንክ የተለያዩ የአማራጭ ሀሳቦች ይቀርባሉ ያው አብዛኛው ጊዜ የዚህ የድርድር ባህሪ ደግሞ አብዛኛው ነገሮች መጨረሻ ላይ ነው ሰጥቶ መቀበሉ የሚኖረው ማለት ነው እንግዲህ ኢትዮጵያን ጨምሮ አፍሪካን እንደ አህጉር አጠቃሎ ብዙዎቹ ታዳጊ ሀገራት እየጠየቁ ያሉት አንድ ነጥብ ሶስት ትሪሊየን የሚደርስ የገንዘብ ድጋፍ ነው። እና ጉባኤው ሲጠናቀቅ ስምምነት ላይ መድረስ ከተቻለ ገንዘቡ እንዴት እና መቼ ነው ለታዳጊ ሀገራት የሚደርሰው? ይህንን ድጋፍ ለማግኘት እስከ ታዳጊ ሀገራት ምን ይጠበቃል? በዋነኝነት እንግዲህ የአፍሪካ አገራቶች ናቸው። በዋነኝነት አንድ ነጥብ ሶስት ትሪሊየን ብር ያስፈልጋል በተለይ ደግሞ እስከ ሀያ ሰላሳ ባለው ጊዜ ውስጥ በየዓመቱ አንድ ነጥብ ሶስት ትሪሊየን ያስፈልጋል። ያንን ገንዘብ ደግሞ ያው ይሄ ስምምነት ላይ ይደረሳል ማለት አይደለም፣ ግን የአፍሪካ ጠይቃለች። ሌሎች ያደጉት ሀገራት ይህን ያህል ነው የሚለውን ቁጥር እስካሁን አልተናገሩም። ሆኖም ግን ስምምነት ላይ ከተደረሰ ያው አብዛኛው ነገር ምንድን ነው የሆነው የተለያዩ የፋይናንስ ማዕቀፎች አሉ ላይክ እንደ ግሪን ክላይሜት ፈንድ የምንላቸው በነዛ ውስጥ አልፎ ፋይናንሱ ያው ለታዳጊ ሀገራት ይሄዳል ማለት ነው። በተለይ ደግሞ ያው ታዳጊ ሀገራቶች ምን ማድረግ አለባቸው ላልሽኝ ጥያቄ ደግሞ ያው ራሳቸው ማዘጋጀት አለባቸው። በተለይ ደግሞ ድጋፍ ሊያገኙ የሚችሉ ሀሳቦችን ወይም ደግሞ ፕሮጀክቶችን በመቅረጽ እነዚህ ነገሮችን ራሳቸው ማዘጋጀት መቻል አለባቸው። ሶ ይሄኛው ስምምነት ለየት የሚያደርገው ምንድነው በፊት ከነበረው መቶ ቢሊየን ብለን ከተስማማንበት ለየት የሚያደርገው ትንሽ ኢንዲቴል የሚቀመጡ ሀሳቦች አሉ። ይሄን ያህል ፐርሰንት ለአዳፕቴሽን ይሄዳል፣ ይሄን ያህል ፐርሰንት ለሚቲጌሽን፣ ለሎሴን ዳሜጅ የሚሉ ዘርዘር ያሉ ጉዳዮች ይቀመጥበታል በዚህኛው ጎል ላይ። በዛ መሰረት አገራቶች ራሳቸውን ማዘጋጀት እና ያንም ፋይናንስ እንዴት አክሰስ ማድረግ እንደሚችሉ ትልቅ ስራ መስራት አለባቸው። በተለይ ታዳጊ ሀገራት ማለት ነው። ሌላው በዚህ ጉባኤ ላይ ደግሞ ትልቅ ጉዳይ የሆነው የዓለም ሙቀት ጉዳይ ነው። በተለይ ከፓሪሱ ስምምነት የዓለም ሙቀት ከአንድ ነጥብ አምስት ዲግሪ ሴንቲግሬድ እንዳይበልጥ ለማድረግ ከተወሰነው ስምምነት ወዲህ እዛ ግብ የሚያደርሱ እንቅስቃሴዎች ብዛም አይታዩም እና ያንን ግብ ማሳካት ላይቻልም ይችላል የሚሉ አስተያየቶች እየወጡ ነው። በዚህ ዙሪያ የተደረጉ ድርድሮች ምን ውጤት እያሳዩ ነው? ይሄኛውም አንደኛው በጣም ትኩረት ተሰጥቶ ውይይት እየተደረገበት ያለ ሀሳብ ነው። በተለይ የዓለም የሙቀት መጠንን ወደ አንድ ነጥብ አምስት ዲግሪ ሴልሸስ ማውረድ አለብን የሚለው በተለይ ባለፈው ዓመት ላይ ዱባይ ላይ በተካሄደው ስብሰባ ላይ አገራቶች ተስማ አሰሳ አድርገው ያለፉትን አምስት ዓመታት አሰሳ አድርገው ያሳየው ውጤት ምንድን ነው? ወደዛ መንገዱ ላይ ነን፣ ግን ይህንበት ያለው ፍጥነት በጣም በጣም ቀስ ያለና ወደዛ ሊያደርሰን ይችላል የሚባል አይደለም። ስለዚህ ሁሉም ሀገራቶች ኮሚትመንታቸው መጨመር አለባቸው የሚል ያው ግሎባል ስቶክቴክ በሚለው አጀንዳ አይተም ላይ ሀገራቶች የተስማሙበት ነገር አለ። ስቲል ግን ወደዛ ሊያደርሰን የሚችልበት ሌቭል በጣም አነስተኛ ነው። ሶ ኦፍኮርስ ታዳጊ ሀገራት ያላቸው የካርበን ኮንትሪቢሽን ወይም ደግሞ ለዓለም የሙቀት መጨመር አነስተኛ ቢሆንም ሌሎች ሀገራቶችን ግን ያው ይሄ መልቲላተራል ፕሮሰስ እንደመሆኑ መጠን ላይ ጫና ማሳደር አለባቸው። በተለይ በጣም የብዙ ካርበን ከፍተኛ የካርበን ልቀት የሚለቁ ሀገራቶች እንደነ ቻይና፣ አሜሪካ፣ ህንድ ያሉ አገራቶች በጣም ትልቅ ጫና ማስቀመጥ አለባቸው የሚል ሀሳብ አለ ማለት ነው። የተከበራችሁ አድማጮችና ተመልካቾቻችን ከአቶ ያሬድ አበራ ጋር ያደረግነው ቆይታ ይህ ብቻ አይደለም። ቀሪውንና ሙሉውን በዌብሳይታችንና በተለያዩ የማህበራዊ መገናኛ ገጾቻችን ላይ ታገኙታላችሁ። ለዛሬ የያዝነው የጋቢና መሰናዶ ይህን ይመስል ነበር። በሚቀጥለው ሳምንት ተማሪዎች በዓለም ዙሪያ ከፍተኛ ተቀባይነት ባላቸው ዩኒቨርስቲዎች ውስጥ የተቀላቀሉ ስኬታቸውን ያካፍሉናል፣ ልምዳቸውንም ያጋሩናል። በእነዚህና በሌሎች ጉዳዮች ላይ ሀሳባችሁን ለማጋራት በፌስቡክ ገጻችን አት ቪኦኤ አማሃሪክ እንዲሁም በትዊተር ወይም አሁን ኤክስ በሚባለው ሀሽታግ ቪኦኤ አማሃሪክ ላይ ልታደርሱን ትችላላችሁ። በሌላ ዝግጅት የሚቀጥለው ሳምንት እስከምንገናኝ ሰላም ሁኑ።